ድርሰት ኮርስ አልሰራሁም ብሎ ካደ። መካድ መካድ መካድ። በኢትዮጵያ ውስጥ ልዩ ልዩ ትምህርት ቤቶች በየቦታው ተከፍተው በብዙ ሺህ የሚቆጠሩ የኢትዮጵያ ወጣቶች ይማሩባቸዋል። እነዚህም ትምህርት ቤቶች በሦስት ዋና ክፍሎች ይከፈላሉ። የመጀመሪያው ክፍል አንደኛ ደረጃ ትምህርት ቤቶች ይባላሉ። በነዚህ ትምህርት ቤቶች ውስጥ የስምንት ዓመት ኮርስ ይሰጣል። በሁለተኛ ደረጃ ትምህርት ቤቶች ግን የአራት ዓመት ትምህርት ይሰጣል። ማናቸውም ዐይነት ከፍተኛ ትምህርት የሚሰጠው በኮሌጅና በዩኒቨርሲቲ ውስጥ ስለ ሆነ ለከፍተኛ ትምህርት የተዘጋጁት ተማሪዎች ሁሉ ወደ ዩኒቨርሲቲ ይሄዳሉ። በኮሌጅ ውስጥ የሚሰጠው ትምህርት ለአራት ዓመት ነው። በዚህ ጊዜ ውስጥ ተማሪዎቹ ልዩ ልዩ ትምህርት ይማራሉ። የኮሌጅ ትምህርታቸውን ሲያከናውኑ ግማሾቹ ሥራ ይይዛሉ፣ ግማሾቹ ግን ለከፍተኛ ትምህርት ወደ ዩኒቨርሲቲ ይሄዳሉ። በአዲስ አበባ ከተማ ውስጥ የተከፈተው አዲሱ ዩኒቨርሲቲ እየተስፋፋ ሲሄድ የተማሪዎቹ ቁጥር እየበዛ እንደሚሄድ የማይካድ ነው። ጥያቄዎች። በኢትዮጵያ ውስጥ ስንት ተማሪዎች ይገኛሉ? በኢትዮጵያ ውስጥ ብዙ ትምህርት ቤቶች አሉ። የኢትዮጵያ ትምህርት ቤቶች በስንት ክፍሎች ይከፈላሉ? የመጀመሪያው ክፍል ምን ይባላል? በአንደኛ ደረጃ ትምህርት ቤቶች ውስጥ የስንት ዓመት ኮርስ ይሰጣል? ከፍተኛ ትምህርት የት ይገኛል? በኮሌጅ ውስጥ ምን አይነት ትምህርት ይሰጣል? ዩኒቨርሲቲ ውስጥ ለመግባት ምን ማድረግ ያስፈልጋል? ዩኒቨርሲቲ ውስጥ ለመግባት ሀብታም መሆን ያስፈልጋል? በአሜሪካ ውስጥ ስንት ዩኒቨርሲቲዎች ይገኛሉ? This is the end of unit 51.